የውይይት መድረክ በኢትዮጵያ በቅርቡ በትምህርት ሚኒስቴር አማካኝነት የተዘጋጀው አዲሱ የትምህርት ፍኖተ ካርታ ከሶስት ዓመት የጥናት ጊዜ በኋላ ለውይይት ይፋ ሆኗል። እርግጥ ነው ዘለግ ላለ ጊዜም የኢትዮጵያን የትምህርት ጥራት ከጊዜ ወደ ጊዜ ማሽቆልቆንንና አሳሳቢነትን ጨምሮ በርካቶች በመረጃ ሲያቀርቡ እንደቆዩም ይታወሳል። በአንጻሩ ደግሞ ለተጠያቂነቱም ሆነ ለማሻሻሉ ሙሉ ኃላፊነት ያለው የትምህርት ሚኒስቴር የትምህርት ፖሊሲው በከፊል ሳይሆን ሙሉ ለሙሉ ማሻሻያ ሊደረግበት ይገባል በሚል የትምህርት ፍኖተ ካርታውን ማዘጋጀቱ እሰየው የሚያስብል እርምጃ መሆኑን በብዙዎች እየተገለጸ ይገኛል። እንደ ትምህርት ሚኒስቴር ከሆነ ለዚህ ፍኖተ ካርታ መዘጋጀት ዋነኛ የሆኑት ምክንያቶች በአሁን ሰዓት በተግባር ላይ ያለው የትምህርት ፖሊሲ ለቅድመ መደበኛ ትምህርት ትኩረት ያልሰጠ፣ በአግባቡ በተግባር ላይ ያልዋለ፣ ከዘመኑ ጋር ያልተራመደ፣ በትምህርት ተደራሽነትና ፍትሐዊነት ዙሪያ አብዛኞችን ያላካተተ፣ የጥራት ጉድለት ያለበት፣ የኅብረተሰቡን ባህል ቋንቋና የዕለት ተዕለት ሕይወትን የማንጸባረቅ የሚሉትንና ሌሎችንም ምክንያቶች በማንሳት ፖሊሲው መቀየር እንዳለበት ማመኑን ገልጿል። በዚህም መሰረት አዲሱ የትምህርት ፍኖተ ካርታ በስራ ላይ ሲውል አሁን በስራ ላይ ያለውን የትምህርት ስርዓት ችግር በማረም የተሻለ ዜጋን ለማፍራት መሳሪያ ሊሆን እንደሚችል ተነግሮለታል። ስለሆነም የትምህርት ጥራትን ተደራሽነትን፣ አግባብነትንና ፍትሃዊነትን የሚሉትን አብይ ርዕሶች መሰረት በማድረግ መሰራቱን ትምህርት ሚኒስቴር አስታውቋል። በአሁኑ ሰዓትም በኢትዮጵያ ለውይይት ቀርቦ የመስኩ ባለሙያዎች እየተወያዩበትም ይገኛል። ይሁንና ከዚህ ቀደም በሶስቱም ስርዓቶች ውስጥ የነበሩት የትምህርት ፖሊሲዎች ዓላማቸው በቀጥታ ለዜጎች እኩልነት መረጋገጫ መሳሪያ ብቻ ሳይሆኑ ለመንግስታቱ የፖለቲካ አጀንዳ ማስፈጸሚያ በመሆናቸው በየጊዜው መንግስት በመጣ ቁጥር እየተለዋወጡ ስለቆዩ ይሄኛውም ላይ ስጋት እንዳላቸው የሚገልጹ ምሁራን አልጠፉም። በአሳታፊነቱም ዙሪያ የሚቀርቡ ጥያቄዎች ተነስተዋል። እኛም በዛሬው ፕሮግራማችን ያልጸደቀውንና አሁንም በውይይት ላይ ያለውን የኢትዮጵያን የትምህርት ፍኖተ ካርታ ላይ የመስኩ ምሁራን ሀሳባቸውን ይሰጡ ዘንድ ጋብዘናል። ወይዘሮ ፋሲካ ገብረ ጻዲቅ ወልደ ሰንበት በካናዳ ቶሮንቶ ዩኒቨርሲቲ ትምህርት ለማህበራዊ ፍትህ ዶክትሬት እጩ ዶክተር ይርጋገላው በፐርስ ከርተን ዩኒቨርሲቲ በትምህርት ተገቢነት ዙሪያ መምህርና ተመራማሪ እንዲሁም ዶክተር ተበጄ ሞላ በዲከንስ ዩኒቨርሲቲ በአውስትራሊያ የትምህርት ፖሊሲ ፍትሐዊና ተደራሽነት ላይ እየሰሩ የሚገኙ ባለሙያዎች ናቸው። በቅድሚያ ለውይይታችን ስለቀረባችሁ እጅግ በጣም ነው የምናመሰግነው። እንደሚታወቀው ሁላችሁም የከፍተኛ ተቋም ትምህርታችሁን ጥናት ያጠናቀቃችሁት በትምህርት ፖሊሲ ዙሪያ ነው። በኢትዮጵያም በአሁን ሰዓት የትምህርት ፖሊሲውን ሊያሻሽል ይችላል ተብሎ የታመነበት ፍኖተ ካርታ ከዶክተር ይርጋ ገላው ልጀምርና ለመሆኑ አዲሱ የኢትዮጵያ ፍኖተ ካርታን እንዴት ተመለከቱት? በተለይ ደግሞ እርሶ በአብዛኛው ጥናቶትን እየሰሩ ያሉት በትምህርት ተገቢነት ዙሪያ በመሆኑ ከዚህ አንጻር ይህ ፍኖተ ካርታ ምን ፋይዳን ለኢትዮጵያ ያመጣል ብለው ያምናሉ? አመሰግናለሁ ማርታ። እንግዲህ ያው ፍኖተ ካርታው አርአያ የሚሆኑ አገሮችን በመጥቀስ ይጀምራል። ያደጉ ሀገሮች የበለጸጉት ያደጉት በትምህርት ነው ካለ በኋላ ደቡብ ኮሪያን፣ ቻይናን፣ ሲንጋፖርን፣ ቪየትናምን፣ ማሌዥያን ይጠቅሳል እና ከዛም ደግሞ በሀገራችን የትምህርት ተደራሽነት እያደገ የመጣበትን ሁኔታም ይጠቅሳል። እና ይህን በማነብበት ጊዜ አንዱ ወደ አይምሮ የመጣው ነገር ምንድን ነው? በሀገራችን ውስጥ አንዱ ትልቁ የሚነሳው ጥያቄ የትምህርት መስፋት ብቻ ሳይሆን የትምህርት ጥራት ነው። በትምህርት ጥራት ውስጥ ደግሞ የቋንቋ ጥያቄ አለ። እና እኔ ሁሌ የማነሳው ሁል ጊዜ አጥጋቢ መልስ ማላገኝለት እነዚህ አደጉ ብለን የምናስባቸው ሀገሮች ያደጉት በራሳቸው ቋንቋ ተምረው ነው። አሁን እዚህ በአርአያነት የተጠቀሱ ትን ብንወስድ ደቡብ ኮሪያ፣ ቻይና፣ ሲንጋፖር፣ ቪየትናም፣ ማሌዥያ። ምናልባት ሲንጋፖር በጣም አነስተኛ ወደ አምስት ሚሊዮን የሚጠጋ ሕዝብ ያላት ሁለት ቋንቋ የምትጠቀም ናት እንጂ ብዙዎቹ ወይም ሁሉም በራሳቸው ቋንቋ ከመጠቀማቸው አንጻር ያንን በሚመለከት የፍኖተ ካርታው በቋንቋ ላይ የሰጠው ነገር ስለሌለ እዛ ላይ አንድ ጥያቄ ያጭራል። የዓላማውን በሚገልጽበት ጊዜ የመካከለኛ ገቢ ራዕይን ለማሳካት እንደሆነ እና ከዓለም አቀፍ ስምምነቶች ጋር የተሳሰረ የትምህርት እቅድ ለማውጣትም እንደሆነ ይናገራል። አሁን እዚህም ላይ አንዱ ወደ አይምሮ የሚመጣው ነገር ይሄ የመካከለኛ ገቢ ማለት ምን ማለት ነው? በተለይ ሀገራችን ለረጅም ጊዜ የመካከለኛ ገቢ እያለች ታነሳው ስለነበረ ምንድን ነው ብለን በምንመረምርበት ጊዜ በሀገራችን እና በአካባቢያችን ህይወት ውስጥ ያለው ትርጉም ብዙም እንዳልሆነ መገንዘብ እንችላለን። የዚህ የመካከለኛ እና የከፍተኛ ወዘተ የሰዎችን ወይም አገሮችን በገቢያቸው ከፋፍሎ የማሳየት ነገር በተለይ በዓለም ባንክ በኩል የወጣን መረጃ ወይም የወጣን የአገሮች ደረጃ መሰረት ያደረገ ነው እና የኢትዮጵያ ዓላማ ወደ መካከለኛ ገቢ ወዳላቸው አገሮች ለመዳረስ እንደሆነ ከዛም ደግሞ ቪየትናም ና ማሌዥያ ንም ይጠቅሳል። እንግዲህ ቪየትናምና ማሌዥያ የሚባሉትን አገሮች ስናይ ሌሎችም አፍሪካ ውስጥ ያሉ በርካ ሀገሮች ካሉበት ስብስብ ውስጥ ነው ያሉት። አንጎላ ለምሳሌ አለ፣ ሪፐብሊክ ኦፍ ኮንጎ አለ፣ ካሜሩን አለ፣ ናይጄሪያ አለ፣ ጅቡቲ አለ፣ ቪየትናም አለ፣ ፊሊፒንስ ሱዳንም አለ እና ከነዛ ውስጥ ግን ነጥሎ የእነዚህን ሀገሮች እንደ አርያ አድርጎ ይወስዳል። የእነዚህን ሀገሮች አርያነት የራሳችንም ልምድ ትተን እንደው የእነሱ እንውሰድ እንኳ የሚለውን ብንመለከት ለምሳሌ ቪየትናም ትራንስፓረንት ኢንተርናሽናል ያወጣውን የሙስና ደረጃ ከአለም ከመቶ ሰማንያ ሀገሮች አንድ መቶ ሰባተኛ ነች ከኢትዮጵያ ጋር መጣጣኝ የሆነ ደረጃ ማለት እነዚህ ሚድል ኢንካም የሚባሉትና እኛ ተስፋ የምናደረግባቸው አገሮችን ስናይ ለምሳሌ አንጎላ መቶ ስልሳ ሰባተኛ ነች በሙሰኝነት እና በብክነት ካሜሩን መቶ ሀምሳ ሶስተኛ ነች ናይጄሪያ መቶ አርባ ስምንተኛ ነች እና እነዚህ እነዚህ ሀገሮች ወዳሉት ስብስብ ውስጥ የምናመራ መሆኑ አንድን ነገር ያጭራል እና ሌላው የፍኖተ ካርታውን አላማ ፍልስፍና ብሎ የሚያነሳው አለም አቀፍ ሀዊ የመሆንንና አለም አቀፍ ውድድርን እንደሆነ አድርጎ ያስቀምጣል ይሄ በተለይ ዓለም ባንክ የትምህርት ፖሊሲን በመቅረጥ ደረጃ ከፍተኛ የሆነ ተጽዕኖ በድ ሀገሮች ላይ ማድረግ ሲጀምር ካመጣቸው ሀሳቦች ውስጥ አንዱ ትምህርትን ዓለም አቀፍ የሚባል ስታንዳርድ በመስጠት በዛ መንገድ እንዲሰራ ማድረግ ነው። የስትራክቸራል አጀስትመንት ፕሮግራም የሚባለውን ለምሳሌ በርግ ሪፖርት የሚባለውን በሰማንያ አንድ ይወጣ አለ ኤጁኬሽን ፎር ኦል የሚባለው ትምህርት ለሁሉም ይዳረስ የሚል እና የማን ትምህርት ለሁሉም ይዳረስ፣ በማን ቋንቋ ይዳረስ፣ ምንን ዓላማ መሰረት ያድርግ የሚሉት መሰረታዊ ነገሮች ሙሉ በሙሉ ሳይነሱ የሌሎች አገሮች ውድድርን እንደ ትምህርት ዓላማ አድርጎ በመውሰድ አሁንም በሀገራችን ውስጥ ያሉትን መማርና ማሻሻል የሚገባንን ነገሮች ላይ ያላተኮረ ሆኖ ነው ያገኘው እና ከዚህ አንጻር የትምህርት ቋንቋና የትምህርት ዓላማና ፍልስፍና ተብሎ የቀረቡት ነገሮች ላይ ከፍተኛ የሆነ ስጋት አለኝ። ሀገራችን አሁን ከሌሎች ሁኔታዎቿ ጋር አገናዝበን የትምህርቱን አቅጣጫ ስናየው ይሄ ነፃ ገበያ ተብሎ የሚጠራው ግን ነጻ ገበያነቱ ለድሆች ሳይሆን ለሀብታሞች ወደ ሆነው አይነት የካፒታሊስት ስርዓት ለመግባት የምናደርገው ሩጫ ከፍተኛ የሆነ ድህነትን እና ብክነትን የሚጋብዝ ስለሚሆን ተማሪዎችን እንዲሰለጥኑ የሚፈለግ የሚመስለው መስራት እንዲችሉ ማገልገል እንዲችሉ ለአለም አቀፍ ገበያን ታሳቢ በማድረግ ነው። እንግዲህ የአገር ውስጥ ገበያንና የአገር ውስጥ አቅም ያላሳደገና ያላጠናከረ አገር ለአለም አቀፍ ገበያ ዘሎ የሚጨነቅበትና ለዛ ሀብቱና ፍሶ ተማሪዎችን የሚያሰለጥንበት አግባብ እጅግ በጣም የሚገርም ነው። ፍኖተ ካርታ ሲያዘጋጁ ያዘጋጁበትን መንገድ ድእና እና የተሳተፉትን የኮሚቴ አሰራር ስንመለከት ሶስት ደረጃዎች እንዳሉት ያስቀምጣል አንዱ ስድስት ሰዎች ያሉበት ዋና ተመራማሪ እንዳለው በሁለተኛ ደረጃ ደግሞ በየመስኩ ሄደው መረጃ የሚሰበስቡ ወደ ሰላሳ ስድስት የሚደርሱ ሰዎች እንዳሉት እና በሶስተኛ ደረጃ ደግሞ ዓለም አቀፍ ባለሙያ የሚባሉ ምናልባትም መረጃው ገና ይደርሳቸው አይደርሳቸው አላውቅም ለህትመት ጽሁፉን የሚያዘጋጁ በዛም የሚሳተፉ እንደሆነ ይጠቅሳል። በእነዚህ አካላት መካከል ያለው ግንኙነትና ስብጥር ምን እንደሆነ ግልጽ ባይሆንም የተሳተፉትንና ሀሳብ የሰጡትን ሰዎች ሲዘረዘር ለምሳሌ የዩኒቨርስቲ ፕሬዚዳንቶች፣ ተማሪዎች፣ ወዘተ ወዘተ እንደተሳተፉ ይጠቅስና በሀገራችን ውስጥ ብዙሀኑ ህዝብ የሚኖረውን የገበሬዎቹ ለምሳሌ የሃይማኖት አባቶች ወዘተ ሀሳቦ ሰዎች እና እውቀቶች የተሳተፉበት እንደሆነ በግልጽ የሚያስቀምጠው ነገር የለም። ስለዚህ አሁን ይሄ የትምህርት ፍኖተ ሀሳብ በዚህ መንገድ ተዘጋጅቶ ምናልባትም ማሻሻያ ብቻ ተደርጎበት የሚል አይነት አንድምታ ነው ያለው የሚያልፍ ከሆነ የሀገራችን የትምህርት ፖሊሲ የነበሩትን ችግሮች ተመልሶ ሳያይ ወደ ነበርንበት ወይም ደግሞ ምናልባትም ወደ ባሰ ሁኔታ የምንወድቅበት እና ለውጭ ተጽዕኖ የበለጠ የምንጋለጥበት ይሆናል ብዬ እሰጋለሁ። ስለዚህ ይሄን ነው የሚሰማ ል ዶክተር ተበጀ ሙላ እርሶም በኢትዮጵያ የትምህርት ፖሊሲና የአለም ባንክ ተጽዕኖን በተመለከተ የጥናት ስራዎችን እንደሰሩ ይታወሳል እዚህም በአውስትራሊያ የትምህርት ፖሊሲ ፍትሀዊነትና ተደራሽነት ላይ ነው በመስራት ላይ የሚገኙት እነዚህን ልምዶችን መሰረት በማድረግ አዲሱ የትምህርት ፍኖተ ካርታ የኢትዮጵያን የትምህርት ስርዓት ለማሻሻል ምን አስተዋጽኦ ያደርጋል ይላሉ መጀመሪያ እንግዲህ ያው ከጥናቱ መፍትሄ ሀሳቡ መነሻ ከሆነው ጥናት ብንጀምር ግብረ ሀይሉ አንድ ጠንካራ ጎን የሚባለው ምንድን ነው? በአገራዊ ምሁራን የተሰራ ጥናት በመሆኑ አንድ ጠንካራ ጎኑ ነው። ይርጋ እንዳነሳው አሳታፊ አለመሆን ደግሞ ሌላ ችግሩ ነው። የዩኒቨርሲቲ መምህራንን ብቻ ይዞ የሀገሪቱን የትምህርት ፖሊሲ መገምገም አሁንም ከነበርንበት ችግር ያወጣናል የሚል እምነት የለኝም። ቀጣሪው እንደ የገበሬው፣ የሁሉም ትምህርት ከተማሪ ከቀጣሪ እስከ አስተማሪ ድረስ ያለው የማህበረሰብ ክፍል መሳተፍ ነበረ እና አሁን በጠባቡ ነው የተነሱት። እንደገናም ሰላሳ ስድስት ሰዎች የሀገሪቱን የትምህርት ዘርፍ በጥልቀት ያጠኑታል የሚል እምነት የለኝም። ከሱ ጋር ተያይዞ አንዱ አሁን ወደ አነሳሹ ጥያቄ ለመሄድ ትልቁ ደግሞ የዚህ ጥናት ጉድለት ብዬ ያየሁት ምንድን ነው፣ የትምህርት ፖሊሲውን ታሪካዊ ዳራ ያገናዘባል ማለት ሂስቶሪካል ባክግራውንዱን አሰስ አላደረገም። ለምሳሌ የሰነት ችግሮች አሉ። የጥራት የተደራሽነት የፍትሀዊነት ና የአግባብነት ችግሮች አሉ ይላል። ግን እነዚህ ችግሮች የዛሬ አርባ ዓመት ተነስተዋል። የአስራ ዘጠኝ ስልሳ አራቱ የትምህርት ግምገማ እነዚህን ችግሮች ነቅሶ አንስቷቸዋል። እነዚህን ችግሮች አድሬስ ለማድረግ ፖሊሲ ተቀርጾ ወደ ስራ ሳይገባ አብዮቱ ፈንዷል። አብዮቱ ከፈነዳ በኋላ እንደገና አስራ ዘጠኝ ሰባ አምስት ላይ ሌላ ኮሚሽን ተቋቁሞ የትምህርት ዘርፉ እንደገና ተጠንቷል። የዛ ኮሚሽን አባላት መጨረሻ ላይ ጥናታቸውን ጨርሰው ሲያቀርቡ እነዚሁ ችግሮች አሁንም ተነስተዋል። ችግሩን አድሬስ ለማድረግ ፖሊሲ ተቀርጾ ወደ ስራ ተገብቷል። ደርግ እነሱን ሞክሮ ኢህአደግ መጣ። ኢህአደግ ሲመጣ አስራ ዘጠኝ ሰማንያ አምስት ሌላ የጥናት ኮሚሽን ተቋቋመ። ያኔ ሰማንያ አምስት ላይ የተቋቋመው ግብረ ኃይል እነዚህኑ አራት ችግሮች በዋናነት ጠቅሶ መፍትሄ ያላቸውን የፖሊሲ አቅጣጫ ነድፎ ሀያ አራት አመት ተሰርቷል። አሁን ከሀያ አራት አመት በኋላ ሌላ ግብረ ኃይል አራተኛ ግብረ ኃይል ተቋቋመ ማለት ነው። ይሄኛው ግብረ ኃይልም እነዚህኑ ችግሮች ነው ጥራት፣ ተደራሽነት፣ ፍትሃዊነት፣ አግባብነት አሁን የነበሩ ችግሮች ተነቅሰው የሆነ ስ ተከትለን የፈለግነው ግብ ላይ አልደረስም። አሁን እኔ ከዚህ ጥናት ጠብቄ የነበረው ምንድን ነው? እነዚህን ችግሮች ከዚህ ቀደም አንስተናቸዋል። እነዚህን ችግሮች ለመፍታት ይህን ይህን ስልት ተከትለናል። ስልቱ የተከተልነው ስልት የፈለግነው ግብ ላይ አላደረሰንም። ለምን የሚል መሰረታዊ ጥያቄ አልተነሳም በጥናቱ ውስጥ ስለዚህ ጥናቱ ሂስቶሪካል የሆነ ባክግራውንድ ይዞ ባለመነሳቱ ተመሳሳይ ችግር በሌላ ጊዜ የተነሳ ማለት ነው። አሁንም ተመሳሳይ ስልት ነው እየተነደፈ ያለው በሌላ እጅ ማለት ነው። ጸሐፊዎቹ ብቻ ናቸው የተለዩ ያሉት ችግሩን በማየትና መፍትሄውን በመተግበር ላይ እና ችግሮቹ ለምን ተመሳሳይ ሆኑ ለምንድነው ችግሮች መፈታት አልቻሉ ወደሚለው ስንመጣ ቅድም ይርጋ ነክቶታል። የኢትዮጵያ የትምህርት ስርአቱ ዋና ችግሩ የፖለቲካ ስርአቱ ጋር በጣም ከልክ ያለፈ ቁርኝት የፈጠረ ነው። እያንዳንዱ መንግስት ስልጣን ሲለት ትምህርቱን ከስሩ ነቅሎ ነው የሚጠለው። ለምሳሌ የርዕዮተ ዓለም ወይም ደግሞ የትምህርት ዘርፉ አላማ ባለው መንግስት እይታ ነው የሚቀረጠው። የዘውድ ስርዓቱን የምንመለከት፣ የዘውድ ስርዓቱ የትምህርት ዓላማ ለንጉሱና ለስርዓታቸው ታማኝ የሆነ ልሂቃንን ማፍራት ነው ይላል። የዘውድ ስርዓቱ ወርዶ የደርግ ስርዓት ሲመጣ የትምህርት ዓላማ ህብረተሰባዊ ንቃተ ህሊና ያለው ትውልድ መፍጠር ይላል። በሶሻሊዝም ርዕዮተ ዓለም የተቀረጠ ህብረተሰባዊ ንቃተ ህሊና ያዳበረ ትውልድ መቅረጽ ይላል። እሱ አልፎ ኢህአዴግ መጣ። ኢህአዴግ ሲመጣ ድህነት ቀናሽ አብዮታዊ ዲሞክራት የልማት ሰራዊት መፍጠር ነው። አሁን መንግስት በተቀየረ ቁጥር ባለው ሲስተም ላይ ችግሩን ፖሊሲውን ችግሩን እያሻሻሉ ባለው ከመቀጠል ያለፈ ከነስሩ ነቅለው ነው የሚጥሉ። እያንዳንዱ መንግስት ከአዲስ ነው የሚነሳው። ለምሳሌ የንጉሱ ፖሊሲ በጥራቱ አይታማም ነበር። ደርግ ጥራቱን ጠብቆ ከዛ በኋላ አሉ የተባሉትን ችግሮች ተደራሽነትና ኢፍትሐዊነትን አስተካክሎ መቀጠል ሲገባው ከስሩ ነቅሎት አሉ። የደርግ ትምህርት ፖሊሲ ደግሞ የጎልማሶች ትምህርትን ቤዚክ ኢንፎርማል የሚባለውን የጎልማሶች ትምህርት በማስፋት ጥሩ ሳክሰስ አግኝቶ ነበር። የኢህአዴግ መንግስት ሲመጣ እሱን ከነስሩ ነቅሎ ጥሎ ከዜሮ ነው የጀመረው እና የትምህርት ስርዓቱና የፖለቲካ ስርዓቱ ከመጠን ያለፈ ትስስር መፍጠራቸው የትምህርት ስርዓታችን ወይም የትምህርት ዘርፉ በጠቅላላ ለሀገር ጠቃሚ እንዳይሆን ሆኗል። ሁል ጊዜ ከዜሮ እየተነሳን አሁንም እየወደቅን እየተነሳን አንድ አይነት ችግር በየ ሀያ አመቱ በየ አስራ አምስት አመቱ ሌላ ፖሊሲ እየቀረጥን እንሄዳለንና ችግሩ ይሄ ነው። ሁለተኛው ለምንድን ነው ችግሮቹ ያልተፈጡት ስንል፣ ቅድም ዩጋንዳ ላይ አሁንም ቋንቋው ላይ ነዋ ነው። የቋንቋ ችግር የንጉሱ ትምህርት ዘመን የነበረው በዘውዳዊ ስርዓት የነበረው ትምህርት ጥራት አለ የተባለው ለምንድን ነው? ከሰማኒያ ፐርሰንት በላይ መምህራኑ ሃይስኩል ሳይቀር የውጭ ዜጎች ነበሩ። የአሜሪካና የህንድ መምህራን ነበሩ የሚያስተምሩት ከሃይስኩል ሳይቀር። ደርግ ሲመጣ ባለው የሩሳለም ምክንያት እነዛ መምህራን ሄዱ። የምስራቅ ተወላጆችና የሀገር በቀል መምህራን ማስተማር ጀመሩ። ቋንቋ ከዛ ጊዜ ጀምሮ እየወረደ መጥቶ አሁን አሁን በዚህ ሪፖርት እንደምናየው ሁለተኛ ደረጃ ተማሪ ሆነው በእንግሊዝኛ ስማቸውን መጻፍና ማንበብ የሚቸገሩ ልጆች ተፈጥረዋል። ስርዓተ ትምህርቱ ከሀገሩ ንቅል በመሆኑ ከሀገሩ ፍላጎትና ባህል ጋር የተዋህደ ባለመሆኑ ጥራቱን ማስጠበቅ አልተቻለም፣ አስፈላጊነቱ አግባብነቱንም መጠበቅ አልተቻለም እና ከፖለቲካል ስርዓቱ ጋር የተያያዘ ነው። የስርዓተ ትምህርቱ ንቅል መሆን በራሱ አንድ ለጥራቱና ለአግባብነቱ አስተዋጽኦ ያደረገ ይመስለኛል። ወይዘሮ ፋሲካ እንደሚታወቀው በትምህርት ፖሊሲ ዙሪያ ያደረጓቸው ጥናቶች፣ በተለይ ደግሞ ትምህርት ለልማትና ትምህርት ለማህበራዊ ፍትህ የሚሉት ተጠቃሾች ናቸው ነው። ከፍትሐዊነትስ አንጻር በኢትዮጵያ በውይይት ላይ ያለው ፍኖተ ካርታ በተለይ ደግሞ በሴቶች ዙሪያ ተደራሽነትንና ፍትሐዊነትን በማረጋገጥ ደረጃ ምን አስተዋጽኦ ያበረክታል ብለው ይገምታሉ? እሺ፣ ማርታ፣ ስለጋበዝሽኝ በጣም አመሰግናለሁ። እንግዲህ በዚሁ የሴቶችም ድምፅ አብሮ እንዲገባ መሆኑ ጥሩ አጋጣሚ ይመስለኛል። ትክክል ነሽ። ይሄ ጥናት የተጀመረው ከሶስት ዓመት በፊት ነው ተብሏል። ያ ማለት የሁለት ሺ አስራ አምስት የሚሊኒየም ዴቨሎፕመንት ጎልስ የምንላቸው ወይም የምዕተ ዓመቱ ግብ ተብሎ በዓለም ዙሪያ እንዲስታኩ ተቀምጠው የነበሩ ግቦች በጣም ብዙ ሀገሮች አላስታኳቸውም፣ ኢንክሉዲንግ ኢትዮጵያ። ስለዚህ ያንን አስታክተናል ተብሎ የምንኩራራበት አይደለም። ከነበርንበት ወደታች የወረድንበት ስርዓት በመሆኑ ነው የዘቀጠ የሆነው እንጂ የታሰቡት ነገሮች ባለመሳካታቸው አይደለም። በዚህም የተነሳ እኛም ያው በእርዳታ ብዙ ዲፔንደንት እንደሆኑ አገሮች ከአለም አቀፍ ተቋማት ጫና ሊመጣ ይችላል። ስለዚህ በሀያ ሰላሳ ወይም በሁለት ሺ ሰላሳ ደግሞ ሰስቴናብል ዴቨሎፕመንት ጎልስ የሚሏቸው እነዛን ዘላቂ ልማት ሊያመጡ የሚችሉ ግቦች ተብለው የተቀመጡ አሉ። ከእነሱ ውስጥ አራተኛው የትምህርት ጥራትን ዘላቂ ግብ ያስቀመጠ እንደሆነ ይገልጻሉ። ስለዚህ አሁንም በአለም አቀፍ መንግስታት ወይም ደግሞ በአለም አቀፍ ተቋማት የሚቀመጡ ፕሪስክሪፕሽኖች ነው የምንላቸው እንግዲህ። አይደለም እንደዚህ አይነት አመጣት ከላይ ወደ ታች ሲመጣ እንደ ሕክምና ማዘዣ ነው የሚመጡት እንጂ ከስር ወደ ላይ የማህበረሰቡን ፍላጎት ያገናዘቡ አይደሉም እና እዚህ ሀገር ኤሊት ቤዝድ የምንለው ወይም የተማረው ከላይ ያለው የማህበረሰቡ አካል ለሌላው ማህበረሰብ ይበጃል ብሎ የሚያስበውን ወይም ደግሞ የአለም አቀፍ ተቋማት ውስጥ ያሉት ኤሊት ለሌላው ማህበረሰብ በተለይ ለድሀ ሀገራት ወይም ደግሞ ታዳጊ ሀገራት ለሚሉት ይበጃል ብለ ያስቀመጡትን ፕሪስክሪፕሽን ነው ሳምሀው የምንከተለው ከዓለም ተነጥለን መኖር ስለማንችል ይሄ ይሁን ያይሁን ብለን ለማለት እንደኛ ድሃ ለሆነ ሀገር ምቾቱም ወይም ያለአግሩ ያለ አይመስለኝም። ግን በተቻለ መጠን ሀያ ምናምን ዓመት የዘቀጠ ብለን ያልነውን እንደገና ሌላ ሀያ ምናምን ዓመት ወይም አንድ ትውልድን ሁለት ትውልድን ሊያጠፋ የሚችል ሌላ የትምህርት ስርዓት መሞከሪያ ማድረግ ኢትዮጵያ ላይ አፎርድ አናደርግም። እና ሌላው ነገር ኢንክሉሲቭ ነው ወይ አይደለም የሚለው ሴቶችን ማሳተፍ አለማሳተፉ ብቻ ሳይሆን አፈጻጸምም ላይ እንደተባለው በሚደረጉ ውይይቶች ላይ ሴቶችን እንኳን መኖራቸው እና እዛ ቦታ ላይ የሴቶችን ሀሳብ ብንሰማ ጥሩ ይሆን ነበር። አንድ እኔ ታሳቢ ማድረገው እኔ አዲስ አበባ ተወልጅ ያደግኩት የተማርኩትም እስከ ሀይ ስኩል ድረስ እዛ ነው። ከዛ በኋላ ያሉትን ትምህርቶችን ውጭ ሀገር ነው የተከታተልኩት። ነገር ግን ትምህርት ቤተኛ በምንሄድ ሰዓት እንደ ሴት የምናያቸው ችግሮች ነበሩ። እኔ እግዚአብሔር ይመስገን አላጋጠመኝም። ግን ሴቶች ከቤታቸው ወደ ትምህርት ቤት ሲሄዱ መንገድ ላይ ይደፈራሉ። ትምህርት ቤት ተዘግቶ በር ውጭ ቆመው ሲጠብቁ በጉልበት ተወስደው ይደፈራሉ። ትምህርት ቤት ግቢ ውስጥ ገብተው ከአስተማሪ እስከ ተማሪ ብዙ ተጽዕኖና ጥቃት ይደርስባቸዋል። እና ሌሎች ደግሞ በተለይ በገጠር አካባቢ ያሉ ቦታዎች ላይ ብንወስድ ሴቶችን ለስራ ለቤተሰብ ኃላፊነት በማጨት ወደ ትምህርት ቤት ሊሄዱ የሚችሉበትን ሁኔታ እንደገና በልጅነት ያለጋ ብቻ እነኝ ነገሮች ወደፊት እየተቀየሩ ሄደዋል ሊባል ይችል ይሆናል፣ ግን ትምህርቱ መኖሩ ብቻ ሳይሆን ያ ትምህርት ስራ ሲቀረጽ የሴቶችን መሳተፍ ከግምት ውስጥ አለማስገባት አስገባሽ ይሄ ሆሊስቲክ በሆነ መልኩ ነገሮችን አለመመልከት ፖሊሲ ማውጣት ብቻ ሳይሆን የወጣው ፖሊሲ ተፈጻሚ እንዲሆን እንዳልሹ ተደራሽነት እንዲኖረው ሴቶች ምን ያህል ይሄንን ነገር ሊጠቀሙበት ይችላሉ የሚለውን እነዚህን መሰናክሎች ሊያጠፋ የሚችል ሌላ አይነት ሰፋ ያለ አፕሮች አብሮ መኖር እንዳለበት ይሄንን ማንሳት የማይችሉት እነኚህ ሰዎች ሴት ሆነው ችግሩን አላዩት፣ እና አሳታፊ መሆን አለበት የሚባለው ይሄ አንድ ምሳሌ ነው። ይሄንን መናገር እነኚህ ሰዎች አይችሉም። ሁለተኛው እነኚህ ሰዎች ውጤታማ የሆኑ ናቸው በ ትምህርታቸው። ስለዛም ነው ሎሬት ዶክተር ፕሮፌሰር ተብለው ሌሎች ብዙ ሰዎች ጥሩ የሆነ ጠቃሚ የሆነ ነገር ሊያመጡ ችለዋል። ነገር ግን የወደቀ ሕይወት የሚኖሩትን ወጣቶች ስንትና ስንት ተስፋቶ በሱስና በተለያዩ ሰብስታንስ ራሱን ማኖር አቅቶት ከመስመር የወጣ ስንት ወጣት ነው ኢትዮጵያ ያፈራችው። ጠንካራ ልጆች አምልጠው ወጥተው ሊሆን ይችላል። ነገር ግን ያ የፈጠረው በየአካባቢው ያለው የጫትና የሽሻ ቤት የመሳሰለው እነኛ አይነት ነገሮች ማህበረሰባዊ የሆነ መፍትሄ እስካልተሰጣቸው ድረስ ገና ለገና የትምህርት ፖሊሲ ስለተቀየረ ብቻ ከላይ ህዝቡን ወደ ትምህርት ይገፈዋል ወይም ደግሞ ያ እነሱ የሚያወሩበት ቋንቋ ሰፊው ማህበረሰብ ተረድቶት ወደ ውጤት ያመጣዋል ብዬ በበኩሌ አላምንም። ስለዚህ እንዳልኩት ሆሊስቲክ የሆነ አቀራረብ ያስፈልገዋል። ሌላው ኢቨን እዚህ አሁን የትምህርት ሚኒስቴር ለመሆን የፓርቲ አባል ያልሆነ ሰው ሊሆን አይችልም። ሰዎች ካቢኔ ሲሾም የመንግስት አካል መሆን አለበት። ያ ማለት የአንድ አይነት የፖለቲካ አመለካከት ያላቸው ሰዎች ያመዝናሉ ማለት ነው። አንድ ቦታ አሰራር ላይ ጥሩ ነገራቸውን ለመግለጽ እኔ እውነት በዚህ ሌቭል ሄደው ነገሮችን ማየታቸው በጣም ደስ ብሎኛል። የዛሬ ሶስት ዓመትም ቢሆን ይሄ ነገር የተጀመረው ብዙ ሊሰሩ የሚችሉ ቢሮክራቶች የነበሯት ሀገር ናት። ብዙዎች ከትምህርታቸው ላይ ተባረዋል። በተለይ ዩኒቨርሲቲ መምህራን፣ ምሁራን ግን ያሉትም ይሄንን ነገር ይዘው መጥተዋል። የምሁሩን እንግዲህ ሀሳብ ምን ያህል ደግሞ ሌላው ቢሮክራቱ ተፈጻሚ ያደርገዋል አያደርገውም? ፕሮፌሰር፣ እና እነዚህ አይነት ጥናት የሚሰሩ ሰዎችን የአራተኛ ክፍል ተማሪ የሚያዝበት የነበረ ሀገር ነው። ስለዚህ አሁን ይሄ ተቀይሮ ምናልባት ወደ ተግባር እንዲሄድ ከፈቀዱላቸው የተሻለ ነገር ይዘን እንመጣ ይሆናል ብዬ አስባለሁ። ለምን ከውስጥ ካለም የችግር ግፊት ከውጭም ከዓለም አቀፍ ተቋማት እንደተባለው ከሚመጣው ግፊት ለተፈጻሚነቱ ምናልባት ሊፈቅዱ ይሆናል የሚል እምነት አለኝ። ያ ከሆነ ምናልባት የተሻለ የትምህርት ፖሊሲ ወደፊት ሊኖረት ይችላል ኢትዮጵያ ብዬ አስባለሁ። ግን የፖሊሲው ሞቲቭ እስካሁን አሁን ያለውን የትምህርት ፖሊሲ ብና በእኛ በሀገራችን ላይ የነበረው የቋንቋ ፌዴራሊዝሙን እንዲመጥን ተደርጎ የተዘጋጀ ነው። በራስ ቋንቋ መማር ቢባልም አገራዊ በሆነ ሁኔታ መግባባት የአገራዊ መስተጋብሩን አስተካክሎ ለዓለም አቀፍ ገበያ እንደው ምርታማነት ምናምን የሚባለው ነገር እንኳ ቢቀር ቢያንስ የሀገራችንን ችግር ዓለም አቀፍ መድረኮች ላይ ተገኝቶ የማስረዳት እንኳን ብቃት እንዲኖራቸው ተደርጎ አይደለም ሰዎች የሚዘጋጁ የነበረው ገንዘብ ኖሯቸው ትልልቅ ትምህርት ቤቶች ውስጥ ተምረው ብቁ ከሆኑት በስተቀር እና ያንን ነገር ታሳቢ አድርጎ ምናልባት ገና ስላላለቀና እስከ ኖቬምበር ድረስ ነው መሰለኝ ጊዜ ይኖራል ብለዋል። ከፓርቲያቸው ውጭ ያሉ ሰዎችን፣ ምሁራኖችን በትምህርት መስክ በዚህ ሁኔታ ላይ አሁን የምንሰማ ሁለቱን ወንድሞችን እንኳን የጋበዝሻቸውን ብንወስድ ሌሎችም ይኖራሉ። ሴቶችን ቢባል ከእነሱ ፓርቲ ውጪ ወይም ከኢህአዴግ ፓርቲ ውጪ ውስጥ ያሉ ኢትዮጵያ ውስጥ በመስኩ ብዙ ልምድ ያላቸው ሰዎች ይኖራሉ። ስለዚህ ይሄ የሀገር ጉዳይ ስለሆነ ከፓርቲ አፊሊየሽን መውጣት አለባቸው። ፖለቲካል አይደለም ይሄ የሀገርን እጣፈንታ የሚወስን ነገር ስለሆነ ከፖለቲካ ዲቪዥን ወጥቶ ነገ ከነገ ወዲያ መንግስት ሲመጣ የማይቀያይረው ለትውልድ የሚጠቅም የትምህርት ስርዓት የራሳችንን ባህል ማንነት ያማከለ እንደ ተባለው የማሌዥያን፣ የቪየትናም፣ የመሳሰሉትን ሲንጋፖር ይሄን የኤዥያን ታይገርስ የምንላቸው በኢኮኖሚ የገሰገሱ እነሱ ላይ ለመድረስ መሯሯጥ ሳይሆን ለምሳሌ በኃይለ ሥላሴ ጊዜ ጃፓን እንደምን ሰለጠነች የሚል በእነ አቶ ከበደ ሚካኤል የተሰራ በመጽሐፍ ደረጃ በዛ ስሜቱ ነበራቸው። የራስን ማንነት ይዞ አንድ ቦታ ላይ መድረስ ያንን ለማድረግ ወደ ውስጥ መመልከት ብንችል፣ ለምሳሌ እንደ ፊንላንድ በአለም አቀፍ ደረጃ አንደኛ ተብሎ በትምህርት ሳቲስፋክሽን በተማሪዎች ደረጃ የሚጠቀሱ ሀገሮች አሉ። ለምንድን ነው ቢባል ሞር ሰዎች ሀንሶን የሆነ ከቤተሰብ ጋር ከማህበረሰቡ ጋር ከተፈጥሮ ጋር ንክኪ ባለው ሁኔታ ትምህርታቸው ላይ እንዲያተኩሩ የትምህርት ጫና ሳይሆን ሞር ሰፋ ባለ አይምሮ ጠያቂ የሆነ ትውልድ እንዲፈጥር ክሪቲካል ማስ ዝም ብሎ ተቀባይና የሚደግም ሳይሆን ክሪቲካል ማስ መፍጠር እንዲችሉ እንደዛ አይነት አካሄድ እንዴት መሄድ እንችላለን ብለው ቢያስቡበት ምናልባት ለትውልድ የሚጠቅም ነገር ይህ መንግስት ቢሆን ሰርቶ ሊያልፍ ይችላል ብዬ አምናለሁኝ። እና በየመንግስት በተቀየረ ቁጥር ህዝቡን ግራ እያጋባን ከዜሮ ወደኋላ መመለስ አለብን ብዬ አላምንም። እና ይሄ ነው ለጊዜ ወይዘሮ ፋሲካ ገብረ ጻዲቅ ወልደ ሰንበት በካናዳ ቶሮንቶ ዩኒቨርሲቲ ትምህርት ለማህበራዊ ፍትህ ዶክቶሬት እጩ ዶክተር ይርጋገላው በፐርዝ ከርተን ዩኒቨርሲቲ በትምህርት ተገቢነት ዙሪያ መምህርና ተመራማሪ እንዲሁም ዶክተር ተበጀሞላ በዲከን ዩኒቨርሲቲ በአውስትራሊያ የትምህርት ፖሊሲ ፍትሐዊነትና ተደራሽነት ላይ ተመራማሪ ውይይታችን በዚሁ አልተጠናቀቀም ተከታዩን ክፍል በመጪው አርብ ፕሮግራማችን ይዘን እንቀርባለን። አብራችሁን ስለቆያችሁ እናመሰግናለን። የውይይት መድረክ እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ደስታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን sbs.com.au/amharicን ይጎብኙ። sbs.com.au/amharic ድረገጻችንን በመጎብኘት በተጨማሪ ዝግጅቶቻችን ይደሰቱ።